በመጀመሪያ የመወያያ ጽሑፍ ያቀረበው የኦኤምኤን ቲቪ መስራችና ስራ አስኪያጅ አቶ ጀዋር መሀመድ ነበረ። የፖለቲካ ምህዳሩ በመስፋቱ ምክንያት የተሻለ የሚዲያ ነጻነት እንዳለም ተናግረዋል። አያይዞም እስካሁን ባለው በእኔ ግምገማ አይነው፣ ብዙ ሰዎች ላይስማሙ ይችላሉ። ሚዲያው ሊያደርስ የሚችለውን አደጋ እንዳላደረሰ ነው የምገመገመው። ምህዳሩ ከልክ በላይ በሰፋበት፣ ይህን ምህዳር የሚገዛ ግልጽ የሆነ ህግጋትና አሰራር በመንግስትም ሆነ በሚዲያው ባልተቀመጠበት ሂደት ውስጥ እስካሁን እኔ ማያቸው አብዛኞቹ ሚዲያዎች በጣም ወደ ጫፍ ወጡ እራሱ የምትላቸው የህዝባዊ ግጭትን በመንግስት ላይ እና በሀገር ሴኪሪቲ ላይ አደጋ የሚያደርስ አይነት አሰራር ውስጥ አለመግባታቸው ሊያስመሰግናቸው የሚገባ ይመስለኛል። ሚዲያው ምን ያደርግ ሚዲያዎች ሰልፍ ሪስትሬንት ማጠናከርና ራስን መግራት መሰለኝ አማርኛው የራሳቸውን የመግራት በሚጽፉት በሚያስተላልፋቸው ዘገባዎች ትችቶች ላይ በጥንቃቄ መሄዱ አስፈላጊ ይመስለኛል። የኢሳት ጋዜጠኛ ሲሳይ አጌና ሁለተኛው የመወያያ ጽሁፍ አቅራቢ ነበረ። ጽሁፉን ከማቅረቡ በፊት የትግራይ ዴሞክራሲያዊ ድርጅት አባል አቶ መኮንን ዘለለው ኢሳት በትግራይ ሕዝብ ላይ የዘር ማጥፋት ወንጀል ያወጀ በመሆኑ እዚህ ጽሁፍ ሊያቀርብ አይገባም በማለት ተቃውሟቸውን ገልጸው ስብሰባውን ረግጠው ወጥቷል። ሲሳይ አጌና በእለቱ ካቀረበው ጽሁፍ የተወሰነውን እናስደምጣችው። የመንግስት ባለስልጣናት አካባቢ መረጃ ለማግኘት የሚደረጉ ዝግ ሁኔታዎች አሉ። እነዛ ሁኔታዎች የሚሻሻሉ ከሆነ ኢትዮጵያ ውስጥ ታይቶን ተሰምቶን በማይታወቅ መልኩ ሀሳብን የመግለጽ ነጻነት በከፍተኛ ደረጃ ተከፍቷል። ይህንን ነጻነት ግን ወደ መጥፎ አቅጣጫ እየሄደ ደግሞ መሆኑንም መመስከሩ ወይ ደግሞ ማሳሰቡ ተገቢ ይመስለኛል። እኛና እነሱ የሚል ፖለቲካ እኛና እነሱ የሚል አሰላለፍ ባለበት ሁሉ የተረጋጋ ሀገርና ነፃ ሚዲያ ዴሞክራሲያዊ ሽግግር በኢትዮጵያ ውስጡን ማድረግ የሚቻል አይመስለኝም። አሁን የመጣውን ሁኔታ የሚዲያ ባለሙያዎች በኃላፊነት ስሜት መንቀሳቀስ አለብን። ይሄ ነገር በኃላፊነት ስሜት መንቀሳቀስ የማንችል ከሆነ ሀገሪቱን ወደ ቀውስ እንከታታለን። ሀገሪቱ ወደ ቀውስ የምትሄድ ከሆነ ደግሞ ስልጣን ላሉት ወገኖች ከዚህ ቀደም በለመድነው መንገድ የአፈናና የጉልበት መንገድ ደግሞ ከጀመሩ የማንወጣው ማጡ ውስጥም ስለምንገባ እንደ ሚዲያ ሰዎች በኃላፊነት ስሜት መንቀሳቀስ አለብን። የማህበራዊ ሚዲያን ጨምሮ የተለያዩ የመገናኛ ብዙኃን ተግባራትና በዕለታዊ እንቅስቃሴያቸው ይታያሉ የተባሉ ችግሮች ሰፋ ያለ ጽሑፍ ያቀረቡት ደግሞ አቶ ንጉሱ ጥላሁን ነበሩም። እሳቸው ከተናገሩት በጥቂቱም በጋዜጠኝነትና በአክቲቪዝምነት ትክክለኛ መስመር እና ድንበር ወጥቶ የሚሄድበት ሁኔታ በውስንነት የሚታይና መጠቀስ የሚገባው ነው ብዬ አስባለሁ። ሌላው አጀንዳ በመፍጠር ረገድ አቅም ባለመገንባቱ ምክንያት ወደ ጸጉር ስንጠቃና ጥቃቅን ነገሮች ማዘንበል የሚታይበት ሁኔታ በአሁኑ ሰዓት ያልተጣሩ መረጃዎችን፣ አንዳንድ የሚያስት መረጃዎችን በፍጥነት የማዛመት የጥላቻን ንግግሮችን፣ የማሸማቀቅና፣ የግለሰቦችን ክብር ዝና የማጠልሸት ስም የማጥፋት እና ስብዕናን የመንካት ሁኔታዎች በእጅጉ ይስተዋላሉ። ከዋናው ጉዳይ የሚያናጥፉ ጥቃቅን አጀንዳዎችን መፈልፈል በውይይቱ የተገኙ ተሳታፊዎች በበኩላቸው ስብሰባው ስለመገናኛ ብዙሃን ከሆነ ከፖለቲካ ፓርቲዎች ጋር ተጨፍልቀን እንድንወያይ ለምን ተደረገም? ሚዲያ ራሱን መግራት አለበት ከተባለ ከራስ አይጀምርም ወይ? አንቱ የተባሉ ባለሙያዎች እያሉ እናንተ በምን መስፈርት ተመርጣች ነው ወረቀት ለማቅረብ የበቃችሁት ጠቅላይ ሚኒስትሩ የሚያነጋግሩን መስሎን እንጂ ስብሰባውን የምትመሩት እናንተ መሆናችሁን ብናቅ አንሳተፍም ነበር የሚሉና ሌሎች ሀሳቦች ተንሸራሽረው ከመድረክ ምላሽ ተሰጥቷቸዋል ለዲ ደብልዩ ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም